የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 11 2017 ዓ ም ዝግጅታችን ጀመረ። ዩናይትድ ስቴትስና ሩሲያ ግንኙነታቸውን ለማሻሻል የዩክሬንን ጦርነት ለማስቆም እና አብሮ ለመስራት ተስማሙ። ዛሬ የረዥሙና አስቸጋሪው ጉዟችንን የመጀመሪያው እርምጃ የምንወስድበት ቀን ነው። ነገር ግን እጅግ አስፈላጊ ነው። ፕሬዚደንት ትራምፕ ይህንን ግጭት ለማስቆም ቆርጠዋል። በምርጫ ዘመቻቸው ወቅት ፍትሐዊ በሆነ መንገድ ግጭቱ እንዲቆም እንደሚሹ አስታውቀዋል። የሰማችኋቸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው ይህንና ሌሎች ዘገባዎችን ከዜና በኋላ ወደ እናንተ የምናደርስ ይሆናል ሰላም ጤና ይስጥልኝ የተከበራቸው አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እየመራው አብሬያችሁም ዘልቀው አይደን ገረመው ነኝ ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ጋር በመሆን እንዲሁም ደግሞ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር አብራችሁን ታመሹ ዘንድ እንጋብዛለን። ስርጭታችን ለ30 ደቂቃ የሚቆይ ነው የሚሆነው። የግማሽ ሰዓት ስርጭታችን አብራችሁን ተሆኑ ዘንድ እየጋበዝኩ ከዓለም ዙሪያ ወደ ተሰባሰቡት ዜናዎች ወደ አስማማዋየ ነው አሳልፋቸኋለሁ። በድጋሚ እንዴት አምሽታችኋል? አድማጮቻችንና ተመልካቾቻችን ዜናዎችን የሚያቀርብላችሁ አስማማዋየ ነው ነኝ። ዩናይትድ ስቴትስና ሩሲያ ግንኙነታቸውን ለማሻሻል የዩክሬን ጦርነትን ለማስቆም አብረው ለመስራት ተስማሙም። ዩናይትድ ስቴትስ እና ሩሲያ አርብ ዲፕሎማሲያዊና ኢኮኖሚያዊ ግንኙነታቸውን ለማሻሻልና የዩክሬን ጦርነት ለማስቆም የሚያስችላቸውን ስራ ለመጀመር ተስማምተዋል። ውሳኔ የመጣው የሁለቱ ወገኖች ከፍተኛ ዲፕሎማቶች ሳውዲ አረቢያ ላይ ውይይት ማድረጋቸውን ተከትሎ ነው። በሌላ በኩል ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በአሜሪካና በሩሲያ መመሪያ ሰጭነት የሚደረግ የጦርነት ማቆም ውሳኔን እንደማይቀበሉ ተናግረዋል። በዩክሬን ያለው ጦርነት ለማቆም ሁለቱም የጦርነት ተሳታፊ ወገኖች በሰጥቶ መቀበል መርህ መሰረት መተው ያለባቸው ነገሮች እንዳሉ ከሩሲያ ሉግ ጋር የተወያዩት የአሜሪካ ከፍተኛ ባለስልጣን ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እለቱ አስቸጋሪውና የረጅም ጉዞ አንድ እርምጃ የተወሰደበት ቀን እንደሆነ አመልክተዋል። አድማጮቻችን፣ በዚህ ዙሪያ ያለን ዘገባ በኋላ ላይ በአብይ ረስ ወደ እናንተ የሚደርስ ይሆናል። ቶሮንቶ ውስጥ ከወደቀው አውሮፕላን 21 መንገደኞች መካከል 19 ያሉ ከሆስፒታል እንደወጡ ዴልታ አየር መንገድ አስታወቀ። በትናንትና ሁለት ቶሮንቶ ውስጥ አውሮፕላን ከተከሰከሰ በኋላ ወደ አካባቢው ሆስፒታሎች ከተወሰዱ 21 መንገደኞች ውስጥ 19 ታክመው መውጣታቸውን ዴልታ አየር መንገድ ዛሬ ማክሰኞ አስታውቋል። ባለሥልጣናት በቀጠናው በረራ በመብረር ላይ የነበረው ጄት በማረፍ ሂደት ለምን እንደተገለበጠ ለማወቅ ምርመራ ቀጥለዋል። የካናዳ የትራንስፖርት ደህንነት ቦርድ መርማሪዎች በዴልታ አየር መንገድ ኢንዴቨር ኤር ቅርንጫፍ የሚተዳደረው ሲአርጄ 900 አውሮፕላን በቶሮንቶ ፒርስ አውሮፕላን ማረፊያ ውስጥ እንዴት በጀርባው ሊወድቅ እንደቻለ ለማወቅ የሚደረገው ምርመራን እየመሩ ነው። የአውሮፓ መሪዎች በጸጥታቸው ዙሪያ ውይይት አካሄዱም። የዩናይትድ ስቴትስ በተከታታይ የወሰደቻቸው ያለቻቸው ዲፕሎማሲያዊ ጣልቃ ገብነቶች ከአውሮፓ ሀገራት ጋር ባላት ትብብሮች ዙሪያ ጥርጣሬ በመፍጠራቸው የአውሮፓ መሪዎች ትላንት ሰኞ ፓሪስ ላይ በጸጥታ ቀውስ ዙሪያ ስብሰባ አካሂደዋል። በኤሊዜ ቤተ መንግስት በተካሄደው አስቸኳይ ጉባኤ ላይ ከተገኙት የአውሮፓ መሪዎች መካከል የእንግሊዙ ጠቅላይ ሚኒስትር ኪየር ስታርመር፣ የጀርመን ቻንስለር ኦላፍ ሾልዝ፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩታ፣ የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየር እና ሌሎች አመራሮችም ይገኙበታል። ከስብሰባው በኋላ ለጋዜጠኞች ንግግር ያደረጉት የእንግሊዙ ጠቅላይ ሚኒስትር ስታርመር ጥያቄ ውስጥ የገባው የዩክሬን የወደፊት እጣ ፈንታ ብቻ አይደለም፣ በአውሮፓም የለውና ጥያቄ ነው። ስለዚህ ለእንግሊዝ ብሔራዊ ጥቅም ወሳኝ ነው ብለዋል። ዩናይትድ ስቴትስ ኔቶን ጥላ እንደማትወጣ ግልጽ ነው ያሉት ስታርመር፣ እኛ አውሮፓውያን ግን የበለጠ ማድረግ ይጠበቅብናል። ኃላፊነት የመጋራት ጥያቄ አዲስ ባይሆንም አሁን ግን አንገብጋቢ ሆኗል። አውሮፓውያን በወጪም ሆነ ባለን አቅም የበለጠ ማድረግ አለብን ብለዋል። ዘላቂ የሰላም ስምምነት ካለ እንግሊዝ ከሌሎች ጋር በመሆን ጦሯን ለማስፈር ዝግጁ መሆኗን ያመለከቱ ስታርመር ከጀርባ ግን የዩናይትድ ስቴትስ መኖር አለባት ሲሉ አጽንኦት ሰጥተው ተናግረዋል። ምክንያቱም ሩሲያ ዩክሬን በድጋሚ እንደማታጠቃ የመከላከያ ብቸኛ ዋስትናው የዩናይትድ ስቴትስ የጸጥታ ዋስትና ብቻ ነው ሲሉም አብራርተዋል። በዚህ ሳምንት መጨረሻ ምርጫ የሚጠብቃቸው የጀርመኑ ሾላዝ በበኩላቸው አውሮፓና ዩክሬን የሰላም ንግግሩ አካል እንዲሆኑ ጠይቀዋል። የትራምፕ አስተዳደር የፌዴራል አቪዬሽን አስተዳደር ሰራተኞች ማባረር ጀምሯል። የትራንስፖርት ሚኒስቴር ወሳኝ የበረራ ደህንነት ሰራተኞች አልተባረሩም ብሏል። ሰራተኞቹን የማስወጣቱ እርምጃ የተጀመረው ቁጥር የበዛ ሰው በአውሮፕላን በሚጓጓዝበት ያለፈው ሳምንት መጨረሻ መሆኑ ነው። አድማጮቻችንና ተመልካቾቻችን ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ደንም ልመልሳችሁ። ከዓለም ዙሪያ ለተሰባሰቡት ዜናዎች አስማማየ ነውን አመሰግናለሁ። ጽዮን ግርማ፣ ዋና አዘጋጇ ብርሃን ኃይሉ ስርጭቱን በማቀናበር የደንገረመው መሰናደውን በመምራት አባየው ገበያው፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን እንዲሁም ሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለምሽቱ አብይ ወዳደረግ ነው ዘገባ እንሻገራለን። ዩናይትድ ስቴትስና ሩሲያ ግንኙነታቸውን ለማሻሻል እና የዩክሬንን ጦርነት ለማስቆም አብረው ለመስራት ተስማሙ። አሜሪካና ሩሲያ ዲፕሎማሲያዊ ኢኮኖሚያዊ ግንኙነታቸውን ለማሻሻል የዩክሬንን ጦርነት በማስቆም የሚያስችለውን ስራ ለመጀመር ነው የተስማሙት። ውሳኔ የመጣው የሁለቱ ወገኖች ከፍተኛ ዲፕሎማቶች ሳዑዲ አረቢያ ላይ ተገናኝተው ውይይት ማድረጋቸውን ተከትሎ ነው። በሌላ በኩል ደግሞ የዩክሬኑ ፕሬዚዳንት ቮልደመር ዘለንስኪ በአሜሪካና በሩሲያ መሪ መመሪያ ሰጭነት የሚደረግ የጦርነት ውሳኔን ማቆም ይቅርታ የሚደረግ የጦርነት ማቆም ውሳኔን እንደማይቀበሉ ተናግረዋል። እንግዲህ ወልዴ ከሮይተርስ ና አሶሽኤትድ ፕሬስ የተጠናቀሩ ዘገባዎችን እንደሚከተለው አሰናቷቸዋል። በዩክሬን ያለውን ጦርነት ለማቆም ሁለቱም የጦርነቱ ተሳታፊ ወገኖች በሰጥቶ መቀበል መርህ መሰረት መተው ያለባቸው ነገሮች እንዳሉ ከሩሲያ ሉህ ጋር የተወያዩት የአሜሪካ ከፍተኛ ባለስልጣናት ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዕለቱ የአስቸጋሪውና የረጅሙ ጉዞ አንድ እርምጃ የተወሰደበት ቀን እንደሆነ አመልክተዋል። ዛሬ የረጅሙና አስቸጋሪው ጉዟችንን የመጀመሪያው እርምጃ የምንወስድበት ቀን ነው፣ ነገር ግን እጅግ አስፈላጊ ነው። ፕሬዚደንት ትራምፕ ይህንን ግጭት ለማስቆም ቆርጠዋል። በምርጫ ዘመቻቸው ወቅት ፍትሐዊ በሆነ መንገድ ግጭቱ እንዲቆም እንደሚሹ አስታውቀዋል። በሁለት ወይም ሶስት ዓመታት ውስጥ መልሶ ሌላ ግጭት በማይፈጠርበት ሁኔታ ዘላቂ በሆነ መንገድ እንዲቆም ይሻሉ። ይህን መፈጸም ቀላል አይሆንም፣ ነገር ግን በዓለም ይህን ሂደት ሊያስጀምሩ የሚችሉ እሳቸው ብቻ ናቸው። ዶናልድ ትራምፕ ሂደቱን ማስጀመር የሚችሉ ብቸኛ መሪ ናቸው። እናም ዛሬ የሂደቱ የመጀመሪያ እርምጃ የተወሰደበት ቀን ነው። በንግግሩ ላይ ከተሳተፉት የአሜሪካ ባለስልጣናት አንዱ የሆኑት የዋይት ሀውስ ብሔራዊ የጸጥታ አማካሪ ማይክ ዋልስ በበኩላቸው በፕሬዝደንት ዶናልድ ትራምፕ እና በሩሲያው ፕሬዝደንት ቭላዲሚር ፑቲን መካከል የሚደረገው ስብሰባ መቼ እንደሚሆን ቀን እንዳልተቆረጠለት ተናግረዋል። ድርድሩ ለዩክሬንም ሆነ ለሩሲያ የድንበርና የጸጥታ ማስተማመኛዎች በመስጠት ላይ ትኩረት እንደሚያደርግ ማይክ ዋልስ አመልክተዋል። ሩሲያ በአሁኑ ወቅት አንድ አምስተኛ የሚሆነውን የዩክሬን ክፍል ትቆጣጠራለች። አሜሪካ መር የሆነው ጥረት በዩክሬን እና በአውሮፓ በሚገኙ አጋሮች ዘንድ አሳሳቢ በሆነበት በዚህ ወቅት ዋናው ግባቸው በግጭቱ ውስጥ ተሳታፊ በሆኑት ወገኖች ዘንድ ተቀባይነት ያለው ስምምነት ላይ መድረስ እንደሆነ ማርኮ ሩቢዮ ተናግረዋል። ዛሬ ከስብሰባው የወጣሁት በምን መንገድና በምን ፍጥነት ጦርነቱ ይቋጭ በሚለው ላይ የጥረት ሂደቱን ለመጀመር ፍላጎት እንዳላቸው በመተማመን ነው። የሚፈለገው ግብ ላይ የምንደርሰው የግጭቱ ተሳታፊዎች መጥተው ያለባቸውን ጉዳዮች ለመተው ፈቃደኛ ከሆኑ ነው። ይህን ስብሰባ ማድረጉ አስፈላጊ ነው፤ ምክንያቱም ከሩሲያ ጋር ባለፉት ሦስት ዓመታት ይህ ነው የሚባል ውይይት አድርገን አናውቅም። ዛሬ ማክሰኞ ከአሶሺየትድ ፕሬስ ጋር ቃለ ምልልስ ያደረጉት ሩቢዮ ሁለቱ ወገኖች ማለትም አሜሪካና ሩሲያ በሶስት ጉዳዮች ላይ የተቀመጡ ግቦችን ዳር ለማድረስ እንደተስማሙ አስታውቀዋል። እነዚህም በሞስኮና በዋሽንግተን በሚገኙ ኤምባሲዎቻቸው የነበረውን የሰው ኃይል ቁጥር ወደ ነበረበት መመለስ፣ የዩክሬኑን የሰላም ውይይት ለመደገፍ አንድ ከፍተኛ ቡድን ማቋቋም፣ እንዲሁም ይበልጥ የቀረበ ግንኙነትና የኢኮኖሚ ትብብር ማድረግ የሚሉት እንደሆኑ ሩቢዮ አመልክተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና ሌሎች ከፍተኛ የሩሲያ ባለስልጣናት የተሳተፉበት ውይይት የመጀመሪያው መሆኑን እና ወደፊት ብዙ መስራት እንደሚጠበቅም ሩቢዮ አመልክተዋል። በውይይቱ የዩክሬን ባለስልጣናት እንዳልተገኙ የአሶሴትድ ፕሬስ ዘገባ አመልክተዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በአሜሪካና በሩሲያ መመሪያ ሰጭነት የሚደረግን ጦርነት የማቆም ውሳኔን እንደማይቀበሉ ተናግረዋል። ዜሌንስኪ የሀገራቸው ድንበር በእንደ አውሮፓውያን አቆጣጠር 2014 ወደነበረበት እንዲመለስ ሲጠይቁ ቆይተዋል። የአሜሪካ ባለስልጣናት ግን ልክ ኔቶን ለመቀላቀል እንደምታደርገው ጥረት ሁሉ ይህም ተቀባይነት ማግኘቱ አስቸጋሪ ሊሆን እንደሚችል አስታውቀዋል። ዜሌንስኪ በዚህ ሳምንት በሳዑዲ አረቢያ ሊያደርጉት የነበረውን ጉብኝት ወደ መጋቢት አንድ 2017 አስተላልፈዋል። ምክንያቱ ደግሞ የሀገራቸው ባለሥልጣናት በውይይቱ ላይ እንዲካፈሉ ባለመጋበዛቸው እንደሆነ አመልክተዋል። በዚህ ሳምንት ሊያደርጉት የነበረው ጉብኝትም ከውይይቱ ጋር እንደሚገናኝ ተደርጎ እንዲታይ እንዳልፈለጉም አስታውቀዋል። ዜሌንስኪ በዩክሬን የአሜሪካ ልዩ ልዑክ የሆኑትን ኬት ኬሎግ ነገረቡ አግኝተው ለማነጋገር ቀጠሮ ይዘዋል። ከተለያዩ ዜና አውታሮች ለተገኘው ዘገባ እንግዶ ልኔኝ ዋሽንግተን ዲሲ። የተከታተላችሁት ለምሽቱ አብይ ያደረግነውን ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ባለፉት ስድስት ወራት 89 ዳኞች ስራ መልቀቃቸውን የክልሉ ጠቅላይ ፍርድ ቤት አስታወቀ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለም አንታግደው ሰሞኑን በተካሄደው የክልሉ ምክር ቤት ስብሰባ ላይ ባቀረቡት ሪፖርት የደህንነትና የጸጥታ ስጋት እንዲሁም የክፍያ ማነስ በመንፈቅ ዓመቱ በርካታ ዳኞች ለስራ መልቀቅ ምክንያት እንደሆነ አስረድተዋል። 28 የወረዳ ፍርድ ቤት ምድብ ችሎቶች አገልግሎት መቋረጡንም ፕሬዚዳንቱ አክለው ገልጸዋል። ለአሜሪካ ድምጽ አስተያየታቸውን የሰጡ ሁለት የክልሉ ዳኞች የሙያ ነጻነት ማጣት፣ የደሞዝ ማነስና የደህንነት ስጋት ስራቸውን በፈቃዳቸው ለመልቀቃቸው ገፊ ምክንያቶች መሆናቸውን ተናግረዋል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልል ምክር ቤት ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤት ማጠናቀሪያ አዋጅን አጽድቋል። አስቴር ምስጋናው ዝርዝር ዘገባ አላት። በአማራ ክልል ምክር ቤት ሰሞኑን በተካሄደው የሕዝብ እንደራሴዎች ጉባኤ ላይ የጠቅላይ ፍርድ ቤቱን የ2017 ዓ.ም የመጀመሪያ መንፈቃመት ሪፖርት ያቀረቡት የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አቶ አለማን ታግደው በክልሉ የቀጠለው ግጭትና የሰላም መደፍረስ ለፍትህ ስርዓቱ መዛባት ምክንያት እንደሆነ የሚያመላክት ሪፖርት አቅርበዋል። በአማራ ብሮድካስቲንግ ኮርፖሬሽን ላይ በተላለፈው በዚህ ሪፖርት ላይ የተናገሩት ፕሬዚዳንቱ ሁኔታው ክልሉ ብቁ ባለሙያዎችን እንዲያጣ እያደረገው መሆኑን ተናግረዋል። ወደ ሰማንያ ዘጠኝ የሚሆኑ ዳኞች በዚህ ስድስት ወር ብቻ ከስራ ለቀዋል። በዋናነት ለመልከታቸው እንደ ምክንያት የሚነሱ ጉዳዮች አሉ። አንደኛው በተቋማችን ያለው ክፍያ ጥቅማ ጥቅምና ውጭ ያለው ገበያ ደግሞ ያለው ተመጣጣኝ አለመሆን ነው። ወረዳ አካባቢ ከጸጥታም ጋር የተያያዙ ከደህንነት ስጋት ጋር የተያያዙ አልፎ አልፎ የሚታዩ ጉዳዮች እንዳሉ ባደረግነው አሰስበት ለመረዳት ችለናል። በምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ለሰባት ዓመታት ማገልገላቸውን በደህንነት ምክንያት ስማቸው እንዳይጠቀስ የጠየቁን አንድ ዳኛ ባለፈው ወር ስራ ለመልቀቃቸው ምክንያት ነው ያሉትን አስረድተውናል። የመጀመሪያው ምክንያት ነፃ ሆኖ ለመስራት አለመቻል ነው። ብዙ ዳኝነት ተለቀቁም አሉ። ይን ተለቀቁም አሉ። ከችሎትም ከቢሮም ከቤትም የተወሰዱ ይታሰራሉ። መንግስትን ማያስደስት ከሆነ የመንግስት ኃይሎች ጫና ያደርጋሉ። እኛ ችሎት ላይ እንደዚህ አይነት የሚሰጡ ዳኞችን እናሳለን ብሏል ተብሎ የችሎት አቅራሪ ፖሊሶች መጡ ይነግሆናል። በዛኛው በኩል ደግሞ ምናልባት ወደ ቤተሰብ ለመጠየቅ ወይም ለስልጠና ወይ የሆነ ነገር ወደ ሌላ ከተማ መሄድ የሚሄድበት ጊዜ የታጠቁ ኃይሎቹ ደግሞ እናንተ የመንግስት ሰራተኛ ናቸው፣ እናንተ መንግስትን እያገለገላችሁ ነው በሚል በሁለቱም ወገን ጫና አለ። ሁለተኛ የሚከፈለው ክፍያ ትንሽ መሆኑ ነው። ማገልገል ማይቻልበት ጊዜ ስለሆነ በሚል በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን የባህር ዳር ወረዳ ፍርድ ቤት ዳኛ ባለፈው ጥቅምት ወር ላይ ስራ መልቀቃቸውን ገልጸዋል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልል ምክር ቤት ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤቶች ማጠናከሪያ አዋጅን አጽድቋል። ምክር ቤቱ በቋሚ ኮሚቴው በኩል የቀረበለትን የዳኞች ጥበቃና ከለላ አዋጅ ከዚህ ቀደም በዳኞች ላይ የሚፈጸሙ የሙያ ጣልቃ ገብነት፣ እስር እንዲሁም የሙያ ነጻነት ማጣት ምክንያት ስራቸውን የሚለቁ ዳኞችን ቁጥር ይቀንሳል ሲሉ የአማራ ክልል ዳኞች ማህበር ተወካይ ኃላፊ አቶ ብርሃኑ አሳሳ ለአሜሪካ ድምጽ ተናግረዋል። ክልሉ ምክር ቤት ያጸደቀው የዳኞች ጥበቃና ከለላ ድንጋጌ በጣም በርካታ ችግሮችን አሁን በቀድሜ በምላቸው እነሱን ችግሮች ከሞላ ጎደል ሊያስቀራቸው የሚችልበት እድል ሰፊ ነው። ዳኞች ያው በከፍተኛ ሁኔታ ያው ስራቸውን ይለቃሉ። ስራቸው ከሚለቁባቸው መንገዶች፣ ምክንያቶች አንዱ ደግሞ ይሄው የዳኞች ነጻ ሆነው እንዳይሰሩ በተለያየ ጊዜ ለሰረንግልት፣ ለወከባ በመዳረጋቸው ምክንያት አንዱ እንደሆነ ያ ተረጋገጥ ነው መንገድ አረጋግጠናል። ስለዚህ ያንን የዳኞችን ከስራ የሚኖረውን ፍልሰት በእጅጉ ሊያቆመው የሚችል እንደሆነ ነው የምናስበው። የአማራ ክልል ምክር ቤት ሰሞኑን ባካሄደው መደበኛ ጉባኤ የዳኞች ያለመከሰስ መብት የሕግ ከለላ የሚሰጥ የአማራ ብሔራዊ ክልል ፍርድ ቤቶች የማጠናከሪያ አዋጅ ማጽደቁን እንደ በጎ ጅማሮ ይመለከተዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በፌስቡክ ገጹ ገልጿል። ኢሰመኮ በክልሉ በየደረጃው የሚገኙ ዳኞች ላይ የሚፈጸሙ የመብት ጥሰቶችን አስመልክቶ በተደጋጋሚ ከደረሱት አቤቱታዎች በመነሳት በክልሉ ያለው የዳኝነት ነጻነት እንዲከበርና ለዚህም ጠንካራ የህግ ማዕቀፍ እንዲዘጋጅ ምክረ ሀሳቦችን ማቅረቡንና ውትወታ ሲያደርግ መቆየቱን አስታውሷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የዳኝነት ነጻነት ለዲሞክራሲያዊ ስርዓት ግንባታና ለሰብአዊ መብቶች መከበር መሰረት በመሆኑ የዳኞች ያለመከሰስ መብት የህግ ከለላ ማግኘቱ በክልሉ የህግ የበላይነት ለማረጋገጥና ለሰብአዊ መብቶች ጥበቃ ወሳኝ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው። በአመራሮቹ ክፍፍል ውስጥ የገባው ህወሀት ሃምሳኛ አመቱን ዛሬ የካቲት አስራ አንድ ቀን አክብሯል። የክልሉ ጊዜያዊ አስተዳደር የህዝብ አንድነትን ላለመበተን በማለት በመንግስት የተያያዘውን የበዓሉን አከባበር እንደተሰረዘ አስታውቋል። በዛሬው ዕለት በመቀለ ከተማ በነበረው አከባበር የህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል የህወሀት ህጋዊ ሰውነት አለመመለስ ወደ አላስፈላጊ ውጥረት የሚያስገባና የፕሪቶሪያን ስምምነትም አደጋ ላይ የሚጥል ነው ብለዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም ለትግራይ ህዝብ ለሃምሳኛ ዓመት የካቲት 11 እንኳን አደረሳችሁ መልእክት አስተላልፈዋል። ሙልጌታ ጽብሃ ዘገባለሁ። ህዝባዊ ወያነ ሐርነት ትግራይ ህወሓት የደርግን ስርዓት በመቃወም የትጥቅ ትግል የጀመረበት ሃምሳኛ ዓመት ዛሬ ማክሰኞ የካቲት 11 ቀን 2017 ዓ ም የሚከበር ቢሆንም የክልሉ ጊዜያዊ አስተዳደር ግን በአደባባይ አላከበረውም። የፓርቲው ምስረታ በዓል አስመልክቶ ጊዜያዊ አስተዳድሩ አስቀድሞ ባወጣው መግለጫ ነዋሪዎች በየቤታቸው እንዲያከብሩት ጥሪ አቅርበዋል። ሆኖም የድርጅቱ ሃምሳኛ ዓመት ምስረታ በዓል በክልሉ ልዩ ልዩ ከተሞች እንዲሁም በመቀለ ከተማ የትግራይ ስቴዲዮም ተከብሩ አድርጓል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በተገኙበት በመቀለ የትግራይ ስቴዲየም በተከናወነው የበዓሉ አከባበር ላይ የፓርቲው አባላት፣ ደጋፊዎችና የቀድሞ ተዋጊዎች ተሳትፏል። በመድረኩ ላይ ዶክተር ደብረጽዮን እንደተናገሩት በአሁኑ ጊዜ አለ ያሉት አደጋ በተጠና አኳኋንና በውይይት ካልተፈታ ትግራይ ትበተናለች ህዝቧም ይጠፋል ሲሉ አስጠንቅቀዋል። አያይዞም ይህ የጥፋት ደመና የሚቀለበሰው ህወሓትና የትግራይ ጸጥታ ኃይሎች ያሳለፉት ውሳኔ ወደ ተግባር ሲቀየር ነው ብለዋል። ዶክተር ደብረጽዮን በንግግራቸው የትግራይ ህዝብ ባለፉት ቅርብ ዓመታት በገዛ አገሩ እንደ ሁለተኛ ዜጋ ተቆጥሯል ብለዋል። በፕሪቶሪያው የሰላም ስምምነት አብዛኛው የክልሉ ህዝብ ሰላም አግኝተዋል ቢሉም ገና ያልተፈጸሙ ተግባራት መኖራቸውንም አብራርተዋል። ሊቀመንበሩ ጠላት ብለው በጠሮ ከሚያስገባቸው ኃይሎች የተያዙ የክልሉ አስተዳደር ወሰን እንዳለም አመልክተዋል። አብ ልዕሌ ህዝብና ዝበፀሐ ጀኖሳይ ተተሓታትነት ምርጋ ዘኽል መስርሕ ገና ኣይተጀመረን በህዝባችን ላይ የተፈጸመውን እልቂት በተመለከተ የተጠያቂነት አሰራር ገና አልተጀመረም። በህወትና በኢትዮጵያ መንግስት መካከልም ፖለቲካዊ ድርድርና የመልሶ ግንባታ ሥራዎችም በተደራጀ መልኩ አልተጀመሩም። ከዚህም አልፎ የፕሪቶሪያውን የሰላም ስምምነት የተደራደረውና የፈረመው ህወት የተሰረዘው ሕጋዊ ሰውነቱ አልተመለሰም። ይህም ወደ አላስፈላጊ መሳሳብ የሚያስገባ በመሆኑ የሰላም ስምምነቱን በአደጋ ላይ የሚጥል ተግባር እየታየ ነው። ህወሓት በፕሮግራሙ ላይ ለውጥ ለማድረግ እንዳቀደ በንግግራቸው የጠቆሙት ሊቀመንበሩ፣ ለዚሁ ማሻሻያ ጽፈት ቤት ተቋቁሞ እየተሰራ እንደሚገኝ አስታውቀዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ትላንት ሰኞ የካቲት 10 ቀን 2017 ዓ ም ባወጣው መግለጫ በህወሓት አመራሮች መካከል የተፈጠረው ክፍፍል በእርቅ ለመፍታት በተጀመረው እንቅስቃሴ መሰረት የካቲት 11 ቀን የምስረታ በዓል በጋራ ለማክበር እየተሰራ እንደነበር ገልጿል። ሆኖም እርቀ ሰላም በማውረድ አብሮ የመስራት ጥረቱን በማደናቀፍ ግርግርና ግጭት ለመፍጠር የሚደረግ እንቅስቃሴ እንዳለ መንግስት ተገንዝቧል ያለው የጊዜው አስተዳደሩ መግለጫ፣ በዚህም ሳቢያ የአደባባይ አከባበሩ በአስተዳደሩ በኩል ተሰርዟል ሲል አስታውቋል። የክልሉ ህዝብ የምስረታ በዓሉን በየቤቱ እንዲያከብርም ጥሪ አቅርበዋል። በሌላ በኩል እንደ አዲስ ከተመዘገበበት ጊዜ ጀምሮ በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ተወስኖበት የነበረው ህዝባዊ ወያነ ሐርነት ትግራይ ህወሓት ለሶስት ወራት ፖለቲካዊ እንቅስቃሴ እንዳያደርግ መታገዱን የኢትዮጵያ ምርጫ ቦርድ ማስታወቁ ይታወሳል። ፓርቲው ለቦርዱ በሰጠው ምላሽ ህወሓት የፕሪቶሪያ ስምምነት የፈረመው ህጋዊ ሰውነቱ እንዲመለስለት ከፌዴራል መንግስት ውይይት እያካሄደ ባለበት ጊዜ ምርጫ ቦርድ ያስተላለፈው ውሳኔ ለሀገርና ለህዝብ የማይጠቅም ነው ብለዋል። ጉዳዩ ወደ ቴክኒካዊ ጉዳይ እንዲወርድ እጁን በማስገባት እንዲበላሽ ካደረገ ተጠያቂው ቦርዱ ነው ብሎ ነበር። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በትግርኛ ቋንቋ ባስተላለፉት የእንኳን አደረሳችሁ መልእክት በመላው ኢትዮጵያ ነበረ ያሉት ጭቆና ለመገርሰስ የትግራይ ህዝብ ከሌሎች ህዝቦች ጋራ በመሆን ለዲሞክራሲና ለእኩልነት በጠመንጃ ለመፋለም የካቲት አስራ አንድ ቀን አፈሙዝ አንስቷል ብለዋል። የትጥቅ ትግል የሚደገፍ እንኳን ባይሆንም ያሉት ጠቅላይ ሚኒስትሩ የካቲት 11 ቀን የተጀመረው ትግል ዴሞክራሲያዊ ስርዓትን ለመትከል በሀገር ውስጥ የሚፈጠር ልዩነት በውይይት ለመፍታትና የትጥቅ ትግል ለመዝጋት ያለመ ነበር በማለት አስረድተዋል። ይሁንና ባለፉት ዓመታት ልዩነቶች ለመፍታት የተከተልነው የግጭት መንገድ ግን የካቲት 11 ዓላማዎች የሚጻረሩ ናቸው ሲሉ የተቹት ጠቅላይ ሚኒስትሩ ከባድ ዋጋ ተከፍሎ ወደ ድርድር መቅረባችንም የሚደነቅ ነው ብለዋል። ጠቅላይ ሚኒስትሩ በዚሁ መልእክታቸው አሁንም ፖለቲ ፖለቲካዊ ልዩነቶች በአፈሙዝ ለመፍታት የመፈለግ ምልክቶች አሉ በማለት ጠቁመዋል። ችግሮች በውይይት እንዲፈቱ የጠየቁት ጠቅላይ ሚኒስትሩ ተፈናቃዮች ወደ ቀያቸው እንዲመለሱ በማድረግ የልማት ስራዎች በማጠናከር የኢኮኖሚና የማህበራዊ መልሶ ግንባታ ስራ ለመፈጸም የተመረጠ መንግስትም እንዲመሰረት አብረን እንስራ በማለት ጠይቀዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም የአውሮፓ መሪዎች ትላንት ሰኞ ፓሪስ ላይ አስቸኳይ ስብሰባ በማድረግ በዩክሬንና አጠቃላይ አህጉራዊ ጸጥታ ዙሪያ ተወያይተዋል። ይህን ሪጅዌልን ዘገባ ቆንጅታይ እንደሚከተለው ታቀርበዋለች። የሰሞኑ የሚሸነቁጥ ዲፕሎማሲ የአውሮፓን ደህንነት ጉዳይ ከመሰረቱ አነቃንቆታል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት ሰኞ በርካታ የአውሮፓ መሪዎች፣ የእንግሊዙ ጠቅላይ ሚኒስትር ኪርስታርመርም ጭምር የተገኙበት አጣዳፊ ስብሰባ አስተናግደዋል። ጠቅላይ ሚኒስትር ስታርመር እኛ አውሮፓውያን የበለጠ መስራት ይኖርብናል። አሁን አጣዳፊ የሆነ ነው እንጂ ሸክሙን በጋራ የመሸከሙ ጉዳይ አዲስ ነገር አይደለም። አውሮፓውያን በውጪም ይሁን በአቅም ረገድ የምንሰጠውን እርዳታ ከፍ ማድረግ ይኖርብናል። ዘላቂ የሰላም ስምምነት የሚደረግ ከሆነ የብሪታንያን ወታደሮች ወደ ዩክሬን ለመላክ ዝግጁነታቸውን ጠቅላይ ሚኒስትሩ ተናግረዋል። ሆኖም የዩናይት ስቴትስ ድጋፍ ያስፈልገዋል። ምክንያቱም ሩሲያ እንደገና ዩክሬን እንዳታጠቃ ለመከላከል የሚያስችለው ብቸኛ ማረጋገጫ ዩናይትድ ስቴትስ የምትሰጠው የደህንነት ዋስትና ብቻ ነው። ዋሽንግተን በተከታታይ የወሰደቻቸው የፖሊሲ ለውጦች የአውሮፓን የጂኦ ፖለቲካ ቀመር ቀይረውታል። ባለፈው ሳምንት የዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄክሰት በሰሜን አትላንቲክ ቃል ኪዳን ድርጅት አጋሮች ስብሰባ ላይ ባደረጉት ንግግር የሩሲያን ወረራ በመመከት እየተዋጋች ላለችው ለዩክሬን ትልቁን እርዳታ መስጠት ያለባት አውሮፓ ነች። ዩናይትድ ስቴትስ ከእንግዲህ የአውሮፓን ጸጥታ ዋና ትኩረቷ አታደርግም ብለዋል። በማስከተልም ፕሬዚደንት ትረምፕ የሩሲያን ፕሬዚደንት ቭላዲሚር ፑቲንን አነጋገሩ። በዚህም ሞስኮ መገለሏ አበቃ። ሁለቱ መሪዎች ዩክሬንና አውሮፓ ባልተሳተፉበት ጠረጴዛ የዩክሬን የሰላም ንግግር ሳውዲ አረቢያ ላይ ለመጀመር ተስማሙ። በርትልስማን ስታይፉንግ በተባለው የጀርመን የምርምር ተቋም ተመራማሪ የሆኑት ዳኒኤላ ሽዋርትስ በዚህ ጉዳይ በሰጡት አስተያየት ስርዓታዊ ማዕቀፉንና የዋና ዋናዎቹን ሀያላን አሰላለፍ የሚቀይሩ ከበድ ያሉ ለውጦችን እያየን ነው። የቻታም ሃውስ የአውሮፓ ፕሮግራም ኃላፊዋ አርሚዳ ቫን ራይ በበኩላቸው ለዩክሬን የሚሰጠውን እርዳታ መቀጠል ብቻ ሳይሆን ከፍ ማድረግ ያስፈልጋል። ምክንያቱም ዩናይትድ ስቴትስ በባይደን አስተዳደር በነበረው አይነት በዚያ ነገር ትልቅ ሚና እንደማትጫወት በጣም ግልጽ ስለሆነ ያም ብቻ ሳይሆን ይህ ሁኔታ ከአውሮፓ የቅርብ ጊዜም ሆነ ዘላቂ መከላከያና ደህንነት ምን ማለት እንደሆነ ማጤን ያስፈልጋል። ስለዚህ አውሮፓውያን ከፍተኛ የሆኑ ጥያቄዎች ከፊታቸው ተደቅነዋል። ከሰላሳ ሁለቱ የኔቶ አባል ሀገራት ውስጥ ከአጠቃላይ የሀገር ውስጥ ምርት ገቢያቸው ፕሬዚደንት ትረምፕ የጠየቁትን አምስት ከመቶ ይቅርና ሁለት ከመቶውን ለመከላከያ ወጪ ለመመደብ የቻሉት 23ቱ ብቻ ናቸው። አርሚዳ ቫን ራይ ያ ቀላል እንዳልሆነ ያስረዳሉ። በጣም በተጣበበ በጀት ለሚንቀሳቀሱ ለበርካታ የአውሮፓ ሀገሮች ይሄ ከባድ ይሆንባቸዋል። ታዲያ ዩናይትድ ስቴትስ አውሮፓ ላይ የሰነዘረችው ትችት በመከላከያ ጉዳይ ላይ የተወሰነ ብቻ አይደለም። ባለፈው ሳምንት መጨረሻ በተካሄደው የሚዩኒኩ የጸጥታ ጉባኤ ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ የፍልሰተኞችን መጉረፍና አውሮፓ ውስጥ በመናገር ነጻነት ላይ ይፈጸማል ባሉት ጥቃት ዙሪያ የሚከተለውን ትችት ሰንዝረዋል። አውሮፓን በተመለከተ በዋናነት የሚያሰጉኝ ሩሲያና ቻይና አይደሉም ወይም ሌላ ማንኛውም የውጭ የሆነ አካል አይደለም። ይልቁንም የሚያሳስበኝ ውስጣዊ የሆነው አደጋ ነው። አውሮፓ እጅግ መሠረታዊ ከሆኑ ከዩናይት ስቴትስ ጋር ከምትጋራቸው አንዳንድ ሴቶች ማፈግፈጓ ነው። የምክትል ፕሬዝደንቱን አስተያየቶች የጀርመን ባለስልጣናት ተቀባይነት የሌለው ሲሉ ውድቅ አድርገዋል። የቻታም ሐውሷ ተመራማሪ አርሚዳ ቫን ራይ የሚከተለውን አስተያየት ሰጥተውበታል። ባልተጠበቀ መንገድ መደረጉ ነው። የዲፕሎማሲ ስራ የሚሰራበትን ወግ በሙሉ የጣሰ አነጋገር ነው። አውሮፓም ዩክሬንም ፈጠን ብለው ሊለማመዱት የሚገባ እውነታ ነው። የኦክላሃማ ግዛት ትምህርት ቤት ቦርድ የተማሪዎችን የኢሚግሬሽን ሁኔታ መመዝገብ ይፈልጋል። የስካትስተርንስ ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። የኦክላሆማ ትምህርት ቤቶች የወላጆችና ተማሪዎችን የኢሚግሬሽን ሁኔታ የመንግስት ትምህርት ቤቶች የበላይ ተቆጣጣሪ ሪያን ዋልተርስ ባቀረቡት ሀሳብ መሰረት ይመዘግባሉ። ራያን ዋልተርስ፣ የኦክላሆማ ግዛት የህዝብ ተቋማት የበላይ ተቆጣጣሪ፣ የህገወጥ ኢሚግሬሽን ብዛት በመቆጣጠር ዙሪያ ያለው ህጋችን በቀላሉ ያ ነው በትምህርት ቤታችን ውስጥ ስንት የህገወጥ ስደተኞች ተማሪዎች እንዳሉ ለማወቅ ነው። ዋልተርስ ባለፉት አራት አመታት ኦክላሆማ ህጋዊ ሰነድ የሌላቸውን ህጻናት ለማስተማር ከ47 ሚሊዮን ዶላር በላይ ወጪ ማውጣቷን እንደሚገምቱ ተናግረዋል። እነዚህ ሀብቶች ናቸው። የእነዚያን ተማሪዎች ፍላጎት ለማሟላት በትምህርት ዓመቱ ውስጥ መዛወር ያለባቸው ሰራተኞች መረጃ ነው። ስለ እነዚያ ቁጥሮች መረጃ አልነበረንም። የኦክላሆማ ህግ አውጪዎች የታቀደውን ህግ እየተቀበሉ ነው። ይህ የምዝገባ ህግ ግን ህጋዊ ሰነድ የሌላቸውን ስደተኞች በህዝብ ትምህርት ቤቶች እንዳይማሩ አያግድም። ሰሚራ ኢዛግዌሬ ከሜክሲኮ ወደ አሜሪካ የመጡት ከ20 ዓመታት በፊት ነው። ህጋዊ ስደተኛዋና የስድስት ልጆች እናት በታቀደው ህግ መሰረት ወደ ትምህርት ቤት የሚሄዱ ህጋዊ ሰነድ የሌላቸው ህጻናት ጥቂት ናቸው ማለት ነው ይላሉ። ህጻናት ከፖለቲካ ውጭ መሆን አለባቸው። የኦክላሆማ ግዛት ትምህርት ቤት ቦርድ የተማሪዎችን የኢሚግሬሽን ሁኔታ መመዝገብ ይፈልጋል። በቱልሳ የህዝብ ትምህርት ቤቶች አስተዳዳሪዎች ህብረት ያንን የኢሚግሬሽን መረጃ እንደማይሰበስቡ ለወላጆች ነግረዋቸዋል። የወረዳው ቃል አቀባይ ክሪስቶፈር ፔይን ሁሉም ልጆች የስደት ሁኔታቸው ምንም ይሁን ምን ለህዝብ ክፍት የሆነውን ትምህርት የማግኘት መብት አላቸው የሚለውን እንደ አውሮፓ አቆጣጠር የ1982ቱን የጠቅላይ ፍርድ ቤት ውሳኔ ጠቅሰዋል። የኦክላሆማ መምህር ፈርናንዶ ባኩራ የቀረበውን ህግ በመቃወም ከወዲሁ ፍርሃት እየፈጠረ ነው ብለዋል። በተማሪዎች ላይ ፍርሃት ማሳደራችሁና ህገ መንግስታችን ሁሉም ሰው ማንም ይሁን ማን ከየትም ይምጣ ሊያገኘው ይገባል ከሚባለው የነጻ ትምህርት እንዲወጡ መግፋት መሞከራችሁ ትክክል አይደለም። ለታድ ሂውስተን ግን የዋልተርስ ሰነድ የሌላቸውን ተማሪዎች መቁጠር መፈለግ ትርጉም ይሰጣል። ራያን ዋልተርስ በእውነቱ የሚያቀርቡት ነገር በጣም ፍታዊ ነው። ትምህርት ቤቶች ምን መመደብ እንዳለባቸው እንዲያውቁ ያግዛል። የዋልተርስ ሀሳብ አንዳንድ የኦክላማ ወላጆችን። ተመልካቾቻችን፣ የእለቱ መሰናዶ ተጠናቋል። ጠነስጥልን